የዛሬውን በዓለ ጥምቀት አስመልክቶ የተሰናዳው ዘገባ አሁን ይቀጥላል። ሰለሞን ረፋዱን ይህንን በዓል የተመለከተ ዝግጅት ለማሰናዳት ተፍ ተፈቱ ትላይቻለው። ምን አለ? ማንን አነጋግርሃል? ረፋዱ እንግዲህ የአሜሪካ በእኛ ማለት ነው። ወደ ኢትዮጵያ ታቦታት ገብተው ነበረ እና ብዙ ቦታ ደውዬ እለቱን አስመልክቶ ምንም እየተካሄደ እንደሆነ ለማወቅ ጥረት አድርጌ ነበረ። ወደ አዲስ አበባም ደውያለሁ። ብፁዕ ወቅዱስ አቡነ ማቴዎስ ጋር ደውዬ ነበረ፣ ፓትርያርኩ ጋር፣ እንደዚሁም አቡነ ገብርኤልም ጋር፣ አቡነ ፋኑኤልም ጋር እዚህ አሜሪካ ደውዬ ነበረ። በዓል ስለሆነ ነው መሰለኝ፣ ስልካቸው ወይ ተዘግቷል ወይ አይነሳም። በውጪ ያለው ቅዱስ ሲኖዶስም ሰዎች ጋር ደውዬ ነበረ። አባ መልከ ጸዴቅ ጋር ደውዬ ነበር፣ ሊቀጳጳስ እንደዚሁም አቡነ ዮሴፍ ዋና ጸሐፊውም ጋር ደውዬ ነበረ። እነሱም ጋር እንደዚሁ መልዕክት ትቻለው፣ እስካሁን ድረስ አልመለሰም። ይደውሉልን ይሆናል እንግዲህ፣ እንደደወሉልን የማናቸውን ማስተያየት እንዴት እንደተከበረ ይዘን እንመለሳለን። ከኢትዮጵያ ውጪ በካናዳ በዚህ በአሜሪካ፣ አውሮፓ፣ አፍሪካ ብዙ ሀገሮች ውስጥ አውስትራሊያ ውስጥ በዓሉ ዛሬ ተከብሯል። ለማንኛውም ወደ አዲስ አበባ ቤተ ክህነት ደውዬ መምህር ካህሳይ ገብረ እግዚአብሔር እናነጋግር ያለውኝ፣ የዜና ቤተ ክርስቲያን ጋዜጣ ምክትል ዋና አዘጋጅ ናቸው። ከእሳቸው ጋር ያደረግኩት ቃለ ምልልስ ይቀጥላል። አከባበሩን አስመልክቶ ነው። መምህር ካሳይ ገብረ እግዚአብሔር፣ ጤና ይስጥልኝ እንደምን አመሹ። እንኳን ለብርሃነ ጥምቀቱ አደረሰዎት። እንኳን አብሮ ሁላችን አደረሰን። እግዚአብሔር ይመስገን። አሜን። እንዴት ነበር እስቲ የዘንድሮ የሁለት ሺ ሰባት ዓመተ ምህረት የጥምቀት በዓል የተከበረው በኢትዮጵያ? እንግዲህ በጣም ጥሩ ነው የተከበረው ዘንድሮ ማለት ይቻላል። እንግዲህ ሌሎቹ ያው በዜና የምንሰማው የዚህ ያሳለፍኩት እዚህ የአዲስ አበባ ያን ሜዳ ነው። ያለፈው ሁለት አመት እንዳጋጣሚ ጥምቀት እዛ አልነበርኩም፣ ግን ዘንድሮ ከበፊቱ ሳየው ብዙ ከሌሎች ጋር ሲነጻጸር ብዙ ነበረ። ከተራው ለምሳሌ ትናንትና አምሽተን የመጣ ነው። በጣም ብዙ ስለነበረ መንገዱ መተላለፊያ ጠፍቶ የሚሄድ በቀስታ ስለነበረ ሌላ ጊዜ አስራ ሁለት ሰዓት አስራ አንድ ተኩል የሚያበቃውን ከተራው እንትኑ አንድ ተኩል የመጣ ነው ትናንትና ብዙ በጣም ብዙ ስለነበረ ማለት ነው። እና በጣም ደማቅ ነበረ። እንትኑ ዛሬም እንደዛው ነበረ፣ በህዝቡ ብዛት አንጻር ሲታይ በጣም ብዙ ነበረ፣ በዓሉም ደመቅ ያለ ነበረ ማለት ነው። በተለያየ አማራጭ በር ቢኖርም ሰው የሚገባው ያው እንደምታውቀው ታቦታቱን አጅቦ ነው። ታቦታቱን ስታጅብ ደግሞ መግቢያቸው የሁሉም አንድ ቦታ ነው። ተሰባስበው ያው በአንድ አቅጣጫ ስለሚገቡ በዛ ከመጠን በላይ የሆነባቸው ይሆናል። ግን እኔ የተመለሱ እንኳን እንግዲህ ምናልባት ትዕግስት፣ ምክንያቱም ብዙ ጊዜ ተራ ስለሚጠብቁ በዛ ይሆናል። ምክንያቱም እንዳልኩ ሰው ብዙ ነበረበት። እኛ ስንገባ እንኳን ራሱ እዛው የቆየ ታቦቱ ሳያጅብ ቀደም ብሎ የገባ ሰው እንኳን የነበረው በጣም ብዙ ነበረ። ከዛ በላይ ደግሞ ያው ታቦታቱን አጅቦ የሚመጣው ደግሞ ከመጠን በላይ ስለነበረ ይሄ ሊሆን ይችላል ብዬ ገምታለሁ። ከከተራው ምሽት ጀምሮ የነበረው ሁኔታ የጸጥታው ሁኔታ ጥሩ ነበረ፣ በጣም ጥሩ ነበረ። ባይገርምህ ይሄ አሁን አዲስ ከሌሎች ጊዜ እዚህ ሶስት አራት ዓመታት በጀምሮ የመጣው ምንድን ነው ባህል ያለው ጥሩ ባህል ወጣቱ በዚያ አጥቢያው ይደራጃል። አባቶች እናቶች ይደራጃሉ። የተለያዩ መንፈሳውያን ማህበራት አሉ በራሳቸው የሚያቋቁሟቸው ያው በማህበር በዝክርም በሌላ ማህበር ምዕመናን ይደራጃሉ። እነዛ ተደራጅተው ስለ ስርዓትም አስከባሪዎች አሁን ለምሳሌ ከታች ከገብርኤል፣ ከስላሴ፣ ከበዓታ ጀምሮ ምንጣፍ እየተነጠፈ ነው እንደገና እየተጠቀለታ ቦታት የሚሄዱበት ወጣቱ ያን ሁሉ ግዙፍ ምንጣፎች እያነጠፈ ግማሹ ያጸዳል ቤቶች ያጸዳሉ። የት የተነጠፉን መጥረጊያ ይዘው እንደገና ደግሞ ግራና ቀኝ ሆኖም ህዝቡን ያስተናግዳሉ። ሕጻናትን እያቀፉ እናቶች፣ ሕጻናት ይዘው ይመጣሉ። እነሱንም ሁሉ እየረዱ አዛውንቶችን ሁሉ እንዳይጉላሉ፣ ሰው እንዳይገፋቸው ስነ ስርዓት ራሳቸው እንዲያውም ከፖሊሱ የበለጠ ህዝቡ ራሱ ነው የሚያስተናግደው። በተለይ ሌላ ጊዜም እንደዛ የተለመደ ነው። ትናንትና ግን ሁሉም ማህበራት ማለት ይቻላል በየአጥቢያው የራሳቸው ድርሻ ወጥተው ትልቅ ሚና ሲጫወት ነበር እና በጣም ደስ ይል ነበር ምክንያቱም የህዝቡ ተሳትፎ በጣም የጎላ ስለነበረ ይሄ ስነ ሰላምን በማስከበር ሰላምን በማስከበር የፖሊስ ሚና በጣም ትንሽ ማለት ትችላለህ። ምክንያቱም ህዝቡ ራሱ በዓሉ በሰላም እንዲከበር በተለይ አሁን በቤተ ክርስቲያን ትልቅ ቅስቀሳ ተካሂዶ ነበረ። ይሄ እንደ መስቀል ሁሉ ጥምቀትም በተባበሩት መንግስታት፣ የዩኔስኮ ለማስመዝገብ ጥረት ላይ ስለሆነ ሰው ባህላዊ ልብሱን ለብሶ በስነ ስርዓት ሆኖ እንዲያከብር ምክንያቱም ከውጭ የሚመጡ በጣም ብዙ ጎብኚዎች አሉ። የሚመለከታቸው ይሄን የሚገመግሙ አካላት አሉ ያን ሁሉ ለውጭ ራሳችንን በጥሩ መንፈስ ማሳየት ስላለብን ያን ተነግሮ ስለነበረ በእውነቱ ሰው በጣም ብዙ ነበረ። እንደገና በስርዓት ማስከበርም ራሱ ነበር ህዝቡ የሚያስተናግደው እርስ በራሱ ማለት ነው። እና በጣም ጥሩ ደስ ይል ነበር ዘንድሮ። በዓለ ጥምቀቱ ስርዓተ ጥምቀቱ ዛሬ እንዴት ነበር የተካሄደው? እንዴት ተከናወነ? ከቅርብ አመታት ጀምሮ የተደረገው ጥሩ ነገር ምን ነው፣ ጥምቀተ ባህር ያለበት በስነ ስርዓት ታጥረዋል። ልዩ መርጫ ነገሮች ያሉ የተዘጋጁ ህዝቡን ከርቀት ሊያደርሱ የሚችሉ መርጫዎች አሉ። ዘመናዊ መርጫዎች፣ ባህረ ጥምቀቱ ከተባረከ በኋላ ግፊያ እንዳይኖር ምእምናንም በይ ያሉበት እንዲነት ተደርጎ የተሰራ እንትን አለ። እንደ ድሮ ካህናት ወረብ በሚያዘሩበት በሚያሸወሹበት ሜዳ ህዝቡ በጣም አይጠጋም፣ ራቅ ባለ በተመቸ ሁኔታ ነው የሚያውል። አገር ጎብኚዎቹም በስነ ስርዓት ለብቻቸው ቦታ ተዘጋጅተላቸው ሳይጨናነቁ ትርኢቱን እንዲከታተሉ ነው የሚደረገው እና ያ ግፍያ ትርብት ምናምን የለም፣ ትርኢቱ በሚታይበት ጊዜ ና ዘንድሮም በዛ መልክ ነበር የተዘጋጀው፣ ና ህዝቡም ሳይጋፋ ያ ሁሉም ሄዳ ባለበት ስለሚደርሰው የተባረከው ውሃ እንደ ሌላው ጊዜ እርስ በርስ መገፋፋት ወደ ባህረ ጥምቀቱ ሰው የመግባት ምናምን ነገር የለም። እዛ ባለበት በረዥም ርቀት እንዲደርሰው ይደረጋል። እንትኑ ውሃውና በዘመናዊ መሳሪያ የተጠቀመ ይሄ ከተጀመረ ቆየት ብሏል፣ አንድ አምስት ስድስት ዓመታት اذا الدروب <سؤال> الموهوب هذبوك بالروس اللي የአዛን ያህል ትሩቅ ተዘጋጅተው ዝግጅት አድርገው ስለነበረ ኮሚቴዎች የሚመለከታቸው ጥሩ ነበረ። ቅዱስ ፓትርያርኩ ናቸው የመሩት። የጃን ሜዳውን ሥነ ሥርዓት ብጽ ቅዱስ አቡነ ማትያስ ናቸው የመሩት። ምን መልእክት አስተላለፉ? ቅዱስነታቸው በዋናነት ያስተላለፉት የመነሻ ይሄ ጥምቀትን በዓል የሰላም በዓል መሆኑን በተለይ ደግሞ የሰው ልጅ ድህነት ያገኘበት የመንፈስ ቅዱስ ልጅነት ያገኘበት እና የሰላም መልእክት መሆኑን ከቅዱስ ዮሐንስ አስተምህሮ ይሄ ከሚገባችሁ ከደሞዛችሁ በላይ አትውሰዱ የሚለውን ያለው የሌለው ይስጥ የሚለውን እና ይሄ ደሞዛችሁ ቃችሁ የሚለውን እነዚህን መነሻ ያደረጉና በተለይ በአሁኑ ጊዜ እነዚህን መነሻዎች በዛን ጊዜ የተነገሩት የዮሐንስ አዋጅና የጌታችን አስተምሮ ህዝበ ክርስቲያኑ በተግባር ላይ መዋል እንዳለበት የሰላም ነው። ምክንያቱም ኤዳ ደብዳቤ የሰው ልጅ ኤዳ ደብዳቤ የተደመሰሰበት ዋናው ምክንያት ስለሆነ ያ ማለት ደግሞ ሰላም የሰፈነበት ከዛ በፊት የነበረውን የዲያብሎ ስራ የከሸፈበት ስለሆነ በአዳምና ህዋት ምክንያት ተፈጥሮ የነበረውን የሰው ኃጢአት የደመሰስና ጌታ ኢየሱስ ክርስቶስ በፈጥሩና በራሱ መካከል ሰላም ያሰፈነበት ስለሆነ ቅድሚያ ሰው ለሰላም እንዲሰጥ ለሰላም እንዲሰጥ እና ደግሞ ህዝቡ ለመልካም አስተዳደር በተለይ አሁን መልካም አስተዳደርና ሙስናን ለማጥፋት ቤተ ክርስቲያን ዋ እንቅስቃሴ ላነት በተለይ ቅዱስናታቸው ይህን መንበር ከያዙ ጀምረው በዚህ ላይ ትልቁ ትኩረትን ያደረጉት ከማስተዳደር የሚሰፍር በቤተክርስቲያን አርአያ መሆን አለባት። እኛ ሁላችንም አርአያ መሆን አለብን። ይህን ነገር ለሌላው ማስተማር ነው እንጂ ለሌላው ማስተማር የለብን። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ የሆነ ሁሉ ይሄን በአርአያነት መከተል አለበት። አራያ መሆኑ ለሌላ ሁሉ አራያ መሆን አለበት። ስለዚህ ሙስናን በመጠየፍ መልካም አስተዳደርን በማስፈን በሚደረገው ሰላም በማስፈን በሚደረገው እንቅስቃሴ እዚች ቤተክርስቲያን ተከታዮች ከሌላው ሕብረተሰብ ጋር ሆኖ ቀዳሚ ሚናውን እንዲጫወት እና ሰላም ለሁሉም አስፈላጊ መሆኑ ሰላም ካለ ደግሞ ልማቱም ይፋጠናል። ልማት ካለ ደግሞ ቤተክርስቲያንም አብራ ስለምታል። በዚህ በኩል ዜጎች የጎላ ተሳትፎ እንዲያደርጉ የሚል ነበር፣ ባጭር መልዕክት ቁም ነገሩ። መምህር ካሳያ እንደ ጋዜጠኛም እርሶ የዜና ቤተክርስቲያን ጋዜጣ ምክትል ዋና አዘጋጅ በመሆኖም ማንሳት የምፈልገው በቅርብ ዓመታት ቅድም እንደነገሩኝ የተለመዱ መንገድ ማጠብ ምንጣፍ መዘርጋት ከታቦት ፊት የመሳሰሉ እንቅስቃሴዎች ይታያሉ፣ እና ከምን ይመጣ ነው ይሄኛው? ልማድ በፊት ታቦት ይሄዳል፣ በመሬቱ ላይ ምንጣፉ ይበዛበታል። መንገድ መታጠብ የለበትም ለማለት አይደለም ይህን ጥያቄ ማንሳው፣ ወይም መንገድ መታጠቡ ይበዛበታል ለማለት አይደለም። ግን በፊት ያልነበረ ባህል በቅርብ ዓመታት የምናያቸው ልማዶች ናቸው እነዚህና፣ ከእምነቱም ጋር ሲያዩት እርስ በቅርብ ስላሉ እዛ ምንድን ነው መሰረቱ የዚህ እንግዲህ ድሮም በነገራችን ላይ በአባቶቻችን ጊዜም የነበረ ነው። ይሄ ልክ እንደ ሆሳና አይነት በሆሳና ቀጤማ እያነጠፉ አባትና አባቶቻችን ና ኖሴችን ያንንም ቀጤማ እየጎዘጎዙ መሄድ ው በሆሳና ታሪክ አለው፣ የቅዱስ መጽሐፍ ታሪክ አለው። ይሄ ታቦት ሲሄድ ያን ለታቦቱ ክብር ሲባል አባቶች፣ አሁን ሳይሆን በአገር ቤት ብትሄድ ድሮ በእኔም በማውቀው እንደዚህ አይነት ጉዝጓዝ ይሄ በየ መንገዱ አረንጓዴ ነገር፣ ቅጠል እና ዘንባባ እንደዚህ የመሰሉት በተለይ ደግሞ ቀጤማ ቀጠማ የሆን ዝዳረቢ ታጨደውን እውነት ነው ነበረና በተለይ ደግሞ እንግዲህ ዘንባባ ጉዘጉዘአንድ ይሄ ሰንበት ተማሪዎች አዲስ አበባ ይሄ ስነ ስርአት ራሳችን ማስከበር አለብን። ምክንያቱም ወጣቱ የአባቶችን ውርስ መከተል አለበት። ስለዚህ በዚህ በዓል በሚደረግበት ጊዜ ስነ ስርአት በስነ ስርአት ነው የጀመሩት ይሄ ነገር በነገራችን ላይ ስነ ስርአት እናስከብር። አንዳንድ መጥፎ ፀዋይ የሚያሳዩ ወጣቶች አሉ። የሚሰክሩ አሉ። በባህረ ጥምቀት አካባቢ የፈረጅ ባህል እየተስፋፋ መጥተዋል። ዳንስ ጭፈር አይነት በባህረ ጥምቀት አካባቢ እየታየ ስለዚህ ይሄን መዋጋት የምንችለው እኛ ወጣቶች ራሳችንን አርአያነት ደግሞ መውሰድ አለብን ብለው ጀመሩ። በስነ ስርአት ማስከበር አይነት ነው የተጀመረው መጀመሪያ። ከዛ በኋላ ያ ተሳትፎ እየሆነን ከህብረተሰቡ እያዋጡ በየሰፈሩ ይደራጁ ና ልሱ ሁሉ ቲሸርት ይሄ ከናኪራ ሁሉ የመጽሐፍ ቅዱስ ጥቅስ ያለባቸውን የራሳቸው አድባራት ስም ያለባቸውን እያተሙ ነው አሁን የሚወጡትና በዛ ተጀመረ እና ምንጣፉን ደግሞ ማንቀፍ ተጀመረ በባህር ዳርም፣ በጎንደርም፣ በአዲስ አበባም ተጀመረና አሁን ያ ነገር እየተስፋፋ፣ መጀመሪያ ግን የጀመሩት እነዚህ ወጣት የሰንበት ትምህርት ቤት ይሄ ስነ ስርዓትን ከማስከበር አኳያ፣ አዛውንቶችን እናቶችን ከመደገፍ አኳያ በተለይ በዚህ በጉሎ ወቅት እነሱን በመደገፍ አኳያ እንዳይጉላሉ ብለው ነው መጀመሪያ የጀመሩት። ኋላ እየተስፋፋ መጣና አሁን በንግስም በበዓላት ንግስም ጊዜ በየአድመራቱ የዚህ አይነት እንትን አለ፣ ስነ ስርዓት አለና በተለይ ሰፈሩ አሁን ስታየው ለመስቀል ታቦታቱ በሚያልፉበት በሙሉ በጣም መንገዶች በሙሉ ንጹሕ ነው የሚሆኑት። ራሱ ህዝቡ ተነሳስቶ ወጣቶቹ በተለይ ተነሳስቶ ያጸዳሉ። ነገ ደግሞ ይሄ ባህል ወደ ሌላ ልማትም ይሻገራል ብለን ነው ተስፋ የምናደርገው። በዚህ የተጀመረው ምክንያቱም በራሱ ተነሳሽነት ነው። ወጣቱ ደግሞ በራሱ ተነሳሽነት እንደዚህ ሲያደርግ ውጤት አለው እና አሁን እንደ ውድድር፣ እንደ ጥሩ ውድድር ማለት ነው፣ መንፈሳዊ ውድድር እየተካሄደ ነው። አንዱ ከአንዱ አጥቢያ ለመብለጥ አሁን አውደ ዓመት ለምሳሌ በዓለ ንግሥ ሲካሄድ ስለዚህ የኔ ብቅ የምንላቸው ለማኞችም ለብቻቸው ተደርገው በስነ ሥርዓት ምናንም አዋጥተው የሚበላው የሚጠጣው ገንዘቡ ካለ ለብቻቸው በስነ ሥርዓት ያስተናግሯቸዋል። ቅዳሴው ስነ ሥርዓት ጸጥ ባለ ሁኔታ እንዲካሄድ ራሳቸው ነው የሚያስከብሩት። ወጣቶቹ ግርግር እንዳይኖር በዙሪያው አዛውቶቹም መግቢያ ለብቻው ቤተክርስቲያኑ የሚገባው ሰው ለብቻ መውጫው ለብቻ አድርጎ በራሳቸው ነው የሚያስተናግዱት በየ አጥቢያ ቤተክርስቲያኑም እና ይሄ እየተስፋፋ መጣና፣ እንደዚህ እየሆነ መጣ ቀስ በቀስ የተጀመረ እያደገ የመጣ ነው። እሺ መምህር ካህሳይ ገብረ እግዚአብሔር በጣም አመሰግናለሁኝ ለማብራሪያው እና ለሰጡኝ ቃለ ምልልስ። መልካም በዓል ይሁንልዎት። መልካም ጥምቀት ለሁላችንም መልካም